ሰዎች በሚሉት ላትስማማ ትችላለህ፣ ማለት የሚፈልጉትን ነገር የማለት መብታቸውን ግን ልታከብር ይገባል። በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ናቸው ይህን ያሉት። ሐሳብን በነጻነት የመግለጽ እጅግ መሰረታዊ ከሆኑ የሰው ልጆች መብቶች አንዱ መሆኑን ያስታወሰው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ሰዎች መብቶቻቸው እንዳልተከበሩ ሲሰማቸው ጥያቄ ማንሳት የሚችሉት በዚሁ መብት እንደሆነም ጠቁሟል። የኤምባሲውን የማኅበራዊ ሚዲያ ዌብሳይት የሚከታተሉ ሰዎች ገንቢና አክባሪ በሆነ መንገድ እንዲሳተፉም ቃል አቀባዩ ባልኔት መልእክት አስተላልፈዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። እንደ አውሮፓውያን አቆጣጠር ታህሳስ አስር 1948 ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዓለም አቀፉን የሰብዓዊ መብት ድንጋጌ በፈረንሳይ ፓሪስ ያጸደቀው ታሳሳስር የዓለም የሰብዓዊ መብት ቀን ሆኖ የሚከበረው በዚህ ምክንያት ነው። በነገው ዕለት በዓለም አቀፍ ደረጃ የሚከበረውን የዘንድሮውን ቀን አስመልክተው ከአሜሪካ ድምፅ ጋር ቆይታ ያደረጉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔት በተለይ ሀሳብን በነፃነት በመግለጽ መብት ላይ አተኩረዋል። ይህ መብት እጅግ አስፈላጊ መሆኑን በመጠቆም ሀሳብን በነፃነት የመግለጥ መብት በጣም አስፈላጊ የሆነበት ምክንያት ሰዎች መብቶቻቸው ጥበቃ እንዳልተደረጉላቸው ሲያስቡ ያሳሰባቸውን ነገር እንዲናገሩ ነው። ይህ ለዩናይትድ ስቴትስም ይሠራል። መተቸትና ቅሬታ ማቅረብ ከመቻቻል ጋር የተያያዘ ነው። ሰዎች ከሚሉት ጋር ላትስማማ ትችላለህ። ያንን የማለት መብታቸውን ግን ማክበር አለብህ። በዩናይትድ ስቴትስ የሚገኙ የመገናኛ ብዙሃን በዘንድሮው ፕሬዝዳንታዊ ምርጫ የተጫወቱት ሚና የሁለት ወገን አስተያየት ማስከተሉ ይታያል። ተመራጩ ፕሬዝዳንት ዶናልድ ትራምፕ በተለይ የፖለቲካ አቋም የሚያራምዱ እንጂ የጋዜጠኝነት ስራ የሚሰሩ አይደሉም ሲሉ አንዳንድ የመገናኛ ብዙኃንን ተችተዋል። አስተያየቱ በስፋት ከሚነገረው ከዚያች ሀገር የመገናኛ ብዙኃን ገለልተኛነት አንጻር እንዴት እንደሚታይ የጠየቅኳቸው ቃል አቀባዩ ሁኔታው የነጻነት መገለጫ መሆኑን ያብራሩት አሁን በዩናይትድ ስቴትስ የምንመለከተው ውይይት ነው። በጣም ከፍተኛ ታዋቂነት ያለው ሰው ዶናልድ ትራምፕን ማለታቸው ነው አስተያየት ሲሰጡ መገናኛ ብዙሃን ምን ያህል እውነት የማጣራት ሥራ መሥራት አለባቸው? የፖለቲካ እጩ ተወዳዳሪ የሚለውን እያንዳንዱን ነገር ማጣራትስ የመገናኛ ብዙሃኑ ኃላፊነት ነው የሚል ውይይት ከዚህ አንጻር የሰዎች አስተያየት ሁለት ዓይነት ነው። እውነታውን ማጣራት የመገናኛ ብዙሃን እና የአድማጮች ወይም የተከታታዮቹ ኃላፊነት ነው የሚሉ አሉ። መገናኛ ብዙሃን ዘገባውን ከማቅረባቸው በፊት የበለጠ እውነቱን የማጣራት ሥራ መሥራት እንዳለባቸውም የሚያምኑ አሉ። ስለዚህ ይህ ከመገናኛ ብዙሃን መገለጫዎች አንዱ ነው። መዘገብ የሚቻለው ምን እንደሆነ ወይም እውነታው ምን እንደሆነ የሚለውን ወይም የሚወስን ማንም የለም። በተለይ መንግሥት የለም። ይህ እንደ ማኅበረሰብ የምንሰማው ነው። ለዚህ ሁሉም ኃላፊነት አለበት፣ ተከታታዮችም ሆኑ ዘጋቢዎች። ማኅበራዊ የመገናኛ ብዙሃን ድረ ገጾች በርካታ ሰዎች በተለይም ወጣቶች መረጃ የሚያገኙባቸው አማራጮች ሆነው ቀጥለዋል። በተለይ በኤምባሲው የማኅበራዊ ሚዲያ ድረገጾች የሚታዩ አስተያየቶችን የጠቀሱት ቃል አቀባዩ ግለሰብ ላይ ባያተኩሩ እንደሚመረጥ አስረድተዋል በማህበራዊ ሚዲያ ገጻችን በርካታ ትችቶችን እናገኛለን ትችቶችን እንቀበላለንም በተለይ ገንቢ ትችቶችን በፖሊሲዎቻችን የማይስማማ ሰው ካለ መወያየት እንፈልጋለን ስለ ጉዳዩ መነጋገርም እንፈልጋለን ነገር ግን ጥቃቶች ግለሰባዊ ሲሆኑ ውጤታማነታቸውን ያጣሉ። ከግለሰባዊ ጥቃት ምን እናገኛለን? ፖሊሲ ለመቅረጽ አያግዝም። የአንድን ሰው ሐሳብ ለመረዳትም አያግዝም። የምናገኘው መናደድን ብቻ ነው። እናም የኤምባሲውን የማኅበራዊ ሚዲያ ድረገጽ የሚጎበኙ ተገልጋዮች ገንቢ በሆነ ሁኔታ እንዲሳተፉ መክረዋል። የምንገፋፋው ሰዎች ገንቢ በሆነ መንገድ እንዲጠቀሙበት ነው። ስለ ጉዳዩ እንዲነጋገሩ፣ አክብሮት በተሞላበት ሁኔታ ሐሳቦችን እንዲለዋወጡ፣ ከእነርሱ ተቃራኒ የሆኑ ሐሳቦችን በተመለከተም ታጋሽነት እንዲያሳዩ። አብረን በጋራ የምንጓዘው በዚህ መንገድ ሲሆን ነው። we will always defend the right of people to say things that we disagree with and even to be offensive. ሁል ጊዜም ሰዎች እኛ የማንስማማባቸውን ነገሮች ክብረ ነክ የሆኑ ነገሮችንም ጭምር ለመናገር ላላቸው መብት ጥበቃ እናደርጋለን። ነገር ግን በድጋሜ የምናበረታታው ሰዎች ገንቢና አክብሮት የተመላባቸው እንዲሆኑ ነው። የተባበሩት መንግሥታት ድርጅት የሰብአዊ መብት ድንጋጌ ፖለቲካዊ፣ ኢኮኖሚያዊ ማህበራዊና ባህላዊ መብቶችን ያካተተ ሰነድ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ